ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ምሽት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ይተላለፍ በነበረው የወጣቶች ዝግጅት መሀል ብቅ ብሎ ነበር። ስለ አገሪቱ ወቅታዊ ሁኔታ መግለጫ የሰጡት አስር ደቂቃ ባልሞላ ንግግራቸው አሁን በኦሮሚያ፣ በኢትዮጵያ ሶማሌ፣ በአማራ ና በትግራይ ክልል የፖለቲካ ቀውስ ለሰው ሕይወት መጥፋት፣ ንብረት መውደም፣ መፈናቀል ና የትምህርት መስተጓጎል ምክንያት መሆኑን ጠቁመዋል። በተለይም በኦሮሚያ ና በኢትዮጵያ ሶማሌ አዋሳኝ ድንበሮች ላይ ያለውን ሁኔታ አስመልክተው ይህን ተናግረዋል። በምዕራብ አራርጌ ጊዜ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በንግግራቸው የሁለቱም ክልል ተወላጆች ላይ የተደረሰውን ጥቃት አንዱን የጅምላ ግድያ ሌላውን ደግሞ የሞትና መቁሰል አደጋ በማለት መግለጻቸው የመግለጫቸው ሚዛናዊነት ጥያቄ አስከትለዋል። መንግሥት ከጅምሩ አንዱን ብሔር ሆን ብሎ ለማጥቃት አቅዶ ተነስተዋል ይላሉ የሕግ ባለሙያው አቶ ተማም አባቡልኩ። ባለፉት 2007፣ 2008 እነሱ ያመኑት እኮ ከሺህ በላይ ሰው ገለዋል። ይሄ እኮ ሰው ልጅ ነው፣ ኖርማሊ እንስሳ አደለም እየተገደለ ያለው አሁን ዋናው ጠላት ኦሮሞ ስለሆነ ኦሮሞ ጋ የተደረገችውን ትንሿን ነገር እንደ ምናምን የሚያሳዩትማ ኦሮሞ መመታቱ ትክክል ነው የሚለውን ለማሳየት ነው እኮ። የመነቃቃት ሁኔታ ነው ያሳየው የህዝቡ የመብትና የነጻነት ጥያቄ ከሳሽ ክሳሽ የሚጠይቅ ያደረገው የኦሮሞ ህዝብ ስለሆነ የኦሮሞ ህዝብ የስራሱ ጠላት ተደርጎ ተወስዷል፣ ታርጌት ተደርጓል። ከአንድ ሳምንት በፊት በኦሮሚያ ክልል በጨለንቆ ከተማ ሜታ አካባቢ ከአስራ አምስት ሰዎች በላይ በሀገሪቱ መከላከያ ሰራዊት መገደላቸው የክልሉ ባለስልጣናት አሳውቀዋል። የኦሮሚያ ክልላዊ መንግስት የጸጥታ ኃይሎችን ወደ አካባቢው እንዳልጋበዘ የገለጹት የክልሉ ፕሬዝዳንት አቶ ለማ መገርሳ የክልሉ የጸጥታ አስከባሪዎች ከማህበረሰቡ ጎን እንዲቆሙ ጠይቋል። ጠቅላይ ሚኒስትር ኃይለማርያም የጸጥታ ኃይሎቹን በተመለከተ እንዲህ ብለዋል። የጸጥታ ኃይሎቻችን መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልኮ ተሰጥቷቸው በመንቀሳቀስ ላይ ይገኛሉ። የጭረንቆን ግጭት ጨምሮ ተልኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ አሰራሩን ተከትሎ መንግስት የሚያጣራ ሲሆን የማጣራቱ ሂደት እንደተጠናቀቀም ውጤቱን ለሕዝብ በዝርዝር ይፋ የሚያደርግ መሆኑንም ለመግለጽ እወዳለሁ። የሕግ ባለሙያው አቶ ተማም የጠቅላይ ሚኒስትሩን ንግግር እንዲህ ይመለከቱታል ሁኔታዎቹን ለመነጋገር ለዚህ ጉዳይ ዋናው ተጠያቂ ጠቅላይ ሚኒስትሩ ናቸው። አሁን ይህን የመሰለ ንግግር ማድረጋቸው ራሱ በእውነቱን ለመነጋገር ከሰደበኝ የነገረኝ እንደሚባለው ሆን ተብሎ ታቅዶ በሰዎች ላይ የተደረገን የዘር ማጥፋት ጉዳይ ኖርማሊ የመንግስት አካላት ያመኑትን የኦፒዲዮ ሰዎች የመንግስት አካላት ናቸው አምነዋል። ሆን ብሎ አዘው ታጠቀ ሀይል ልከው ህዝቡ ላይ ካደረጉ በኋላ ይጣራል ማለት በእውነት ኢትዮጵያ ህዝብ ላይ የተደረገ ንቀት ነው። በእውነት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሐሰተኛ እና የተጋነኑ መረጃዎችን የሚያሰራጩ የመገ የመገናኛ ብዙሃን ተቋማት ካልተቆጠቡ እርምጃ እንደሚወሰድባቸው አሳስቧል። አቶ ተማም ግጭቱ የቀሰቀሰውም እያባባሰም የሚገኘውም መንግስት ያስታጠቃቸው ኃይል ነው ይላሉ። ያልተሰራውን ተሰራ የተሰራውን አልተሰራም እያለ የሚያቀርበው የመንግስት ሚዲያ ነው። ስለዚህ የተጋነነ ነገር እያቀረበ ያለው ስር መንግስት ነው እና ይሄ ደግሞ አንደኛው ህዝቡ ምናምን የሚደረገው ነገር እኮ በዚህ በተጋነነ የሀሰት እየተነሳሳ አይደለም የተደረገው እኮ አሁን በኦሮሞ ላይ የተደረገው የታጠቀ የሶማሌ ኃይል ሆን ብሎ አስቦ አቅዶ አልሞ ህዝቡን ለመግደልና አካባቢ ለማራት ውጊያ የከፈተበት ነው። የተጋነነ ነገርም የለውም ማለት የተለያዩ በተፋታ ያሰደ የተለያዩ የዶይቼ ቬለ ተከታታዮች የጠቅላይ ሚኒስትሩን መግለጫ በተመለከተ በዶይቼ ቬለ የፌስቡክ ገጽና በዋትስአፕ ቁጥር ላይ አስተያየታቸውን ልኮልናል። ሰአለልን ቅድስት ጠቅላይ ሚኒስትሩ መፍትሄ ለመስጠት የህዝብ ጥያቄ ምንድን ነው እርምጃ ምን ለውጥ አመጣ ብሎ ማመዛዘን አለበት። አገር በብልሃት በሰከነ አመራር እንጂ በወኔ በእርምጃ አይመራም። ስል ማሂር ማሂር ደግሞ ይህ እኮ የ27 ዓመት ውጤታቸው ነው አሁን ህዝብ ነቅተዋል ስልጣኑን ያለ ማቅማማት ለህዝብ ማስረከብ ብቻና ብቻ ነው መፍትሄው፣ በማለት አስተያየቱን ሰጥተዋል።